ከፍተኛ ትንቅንቅ የተካሄደበት የዩናይትድ ስቴትስ ፕሬዚዳንታዊ የምርጫ ዘመቻና ሂደት አብቅቶ ሰላማዊ የስልጣን ሽግግር ተጀምሯል። አሜሪካውያን መራጮች ዶናልድ ትራምፕን ለቀጣዩ የአገሪቱ ፕሬዚዳንትነት መርጠዋል። መራራና መከፋፈል የታየበት የምርጫ ዘመቻ ካበቃ በኋላ የአሜሪካ ዲሞክራሲ መሰረት የሆነው ሰላማዊ የስልጣን ሽግግር ሂደት ተጀምሯል። የአሜሪካ ድምፅ ሚክንስ ያጠናቀረውን ዘገባ ነው አዳነች ፍሳዬ ይዛ የቀረበችው። የዩናይትድ ስቴትስ የምርጫ ዘመቻ አብቅቷል ይሁንና ሂለሪ ክሊንተን በዶናልድ ትራምፕ መሸነፋቸውን በሚመለከት በዋይት ሀውስ ቤተ መንግስት ውጭ ከተሰባሰቡት ሰዎች ጥልቅ ስሜት የሚንጸባረቅባቸው አስተያየቶች ተሰምተዋል። በፖለቲካዊ መቋሰል የተሞላው የምርጫ ዘመቻ ካበቃ በኋላ ተመራጩ ፕሬዚደንት ዶናልድ ትራምፕ ሀገሪቱ ወደ አንድነት ስሜት እንድትመለስ ለማመቻቸት ሞክረዋል። ሂላሪ ክሊንተን ሀገራቸውን በማገልገል ላበረከቱት ሥራ ትልቅ ክብር የመስጠት ዕዳ አለብን። አሁን ተባብረን አንድ ሕዝብ የምንሆንበት ጊዜ ደርሷል እላለሁ። በውድድሩ የተሸነፉት ሂላሪ ክሊንተን በበኩላቸው ሰላማዊ ሥልጣን ሽግግር እንዲካሄድ ጎራ የመለየቱ ተግባር አብቅቶ ከትራምፕ ጋር የመሥራት ሐሳብ አቅርበዋል። በሕገ መንግስት ላይ የተመሰረተው ዲሞክራሲያችን ሰላማዊ የስልጣን ሽግግር እንዲኖር ያስችላል። እኛም ይህንን ሕግ ማክበር ብቻ ሳይሆን የምንንከባከበው እሴት ነው። የባራክ ኦባማ አስተዳደርም የትራምፕ የሽግግር ቡድን የአዲሱን መንግስት ሰራተኞችን በመቅጠር ተግባር አብሯቸው ይሠራል። ይህም የሀገሪቱን ሥራ የሚያንቀሳቅስ አዲስ ካቢኔ መመስረትን ያካትታል። ፕሬዚደንት ኦባማ ሰላማዊ ሥልጣን ሽግግር መካሄዱን ለማረጋገጥ እንደሚተባበሩ ገልጸዋል። ሀገሪቱን አንድ በማድረግና በመምራት ተግባር እንዲሳካላቸው መሠራት እየጣል ነው። ሰላማዊ የሥልጣን ሽግግር ከዲሞክራሲያችን ምልክቶች አንዱ ነው። በቀጣዮቹ ጥቂት ወራት ውስጥም ይህን ለዓለም እናሳያለን። የምርጫው ዘመቻ ከማብቃቱ በፊት ትራምፕ የምርጫውን ውጤት የሚቀበሉ መሆናቸውን ከመግለጽ ተቆጥበው ስለነበረ በሰላማዊ የሥልጣን ሽግግር ሂደት ላይ ጥርጣሬ አሳድሮ ነበር። ተመራጩ ፕሬዚደንት ትራምፕ ስልጣኑን ከመረከባቸው በፊት ሀገሪቱን አንድ የሚያደርጉ መልእክቶችን ማስተላለፍ ይኖርባቸዋል ይላሉ ኖርማን ኤይሰን የተባሉት የፖለቲካ ተንታኝ ስፒች ስ ን የቀጣይነት የተቀባይነትና የአካታችነት ስሜት ለማስተላለፍ ማድረግ ያለባቸው የመጀመሪያ እርምጃ ትናንት ያደረጉትን አይነት ንግግር ነው። የፕሬዚዳንታዊ ሽግር ሂደት እምርታ ላይ የሚደርሰው እንደ አውሮፓ አቆጣጠር ጥር ሃያ ቀን የትራምፕ ፕሬዚዳንትነት የሚጀመርበት የቃለ መሐላ ሥነ ሥርዓት ሲፈጸም ነው።